እንዳትሳሳቱ በአስቸኳይ ተጨማሪ ጥረቶች ያስፈልጋሉ። አሁን እኛ እዚህ በተሰበሰብንበት ሰዓት ሀያ አንድ ሚሊዮን ዓለም አቀፍ ድንበሮችን አቋርጠው የሸሹትን ጨምሮ በ65 ሚሊዮን የሚገመቱ ሰዎች ከቤታቸው በኃይል ተፈናቅለዋል። የዩናይት ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። በተባበሩት መንግስታት አመታዊ ጠቅላላ ጉባኤ በዛሬ ዕለት ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ማክሰኞ መስከረም አስር 2009 ዓመተ ምህረት ስርጭት ጋር የምናስተናግዳችሁ አዲሱ አበበና አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ኦድሬስ ሪገስ ጋር በመሆን አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና። ትናንት ሰኞ በጸጥታ ኃይሎችና በመንግሥት ተቃዋሚዎች መካከል የሰው ህይወት በጠፋበት ሁከት ታምሳ የዋለችውና ያደረችው የኮንጎ ዴሞክራሲያዊት ሪፐብሊክ ዋና ከተማ ዛሬም ውጥረት እንደነገሰባት ነች። በግጭቱ የሚበዙት ሲቪሎች የሆኑ ከአርባ የሚበልጡ ሰዎች መገደላቸውን አንድ የሰብአዊ መብት ቡድን አመልክቷል። ለህዳር ወር የታቀደው የምርጫ ዘመቻ ሂደት የሚጀምረው ትናንት ሰኞ ነበር። ይሁን እንጂ የምርጫ ኮሚሽኑ አዲስ የድምፅ ሰጪዎች መዝገባ ለማዘጋጀት ጊዜ ያስፈልገኛልና ምርጫው እስከሚቀጥለው ዓመት መዘግየት ይኖርበታል እያለ ነው። ዩናይትድ ስቴትስ በበኩሏ የኮንጎ ምርጫ የጊዜ ሰሌዳ በእቅዱ መሰረት ትናንት ሰኞ ይፋ አለመደረጉ እንዳሳዘናት አስታውቃለች። ስለ ሁከቱ የሚሰሙት ሪፖርቶችም እንዳሳሰዋት ተናግራለች። የዩናይትድ ስቴትስ የአፍሪካ ታላላቆቹ የሐይቆች አካባቢ ልዩ ልኡክ ቶም ፔሪሎ እሁድ ዕለት ከኪንሻሳ አውሮፕላን ጣቢያ በመሳፈር ላይ እንዳሉ አካላዊ ወከባና ዛቻ እንደደረሰባቸው የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ገልጠው ድርጊቱ ዩናይትድ ስቴትስን በጥልቅ እንዳስቆጣትም ተናግረዋል። የዛሬውን የኪንሻሳ ውሎ ዊሊያም ክላውዝ ለቪኦኤ ዘግቧል። ቆንጅታየ ታቀርባለች። በዋና ከተማዋ አንዳንድ ቀበሌዎች ዛሬ ጠዋቱን አልፎ አልፎ በፖሊሶችና በወጣት ወንዶች መካከል ግጭት ተፈጥረዋል። ለወትሮ ባልተለመደ መልኩም የሪፑብሊካን ዘብ ክፍለ ጦር ወታደሮች በትላልቅ መኪናዎች እየሞሉ በከተማዋ ሲዘዋወሩ ታይተዋል። ትናንትና ሌሊት ነው ከበድ ያለ ግጭት የነበረው። የታጠቁ ሰዎች ሌሊቱን የተቃውሞ ሰልፉን በማደራጀት የተሳተፉ ቢያንስ የአምስት የተቃዋሚ ፓርቲዎችን ጽህፈት ቤቶች በእሳት አጋይተዋል። የበርካታ የመንግስት ደጋፊ ፓርቲዎች ቢሮዎችን በተቃውሞ ሰልፉ ወቅት ትናንት ተቃጥለውባቸዋል። ፌሊክስ ትሽኬዲ ከሁሉም ትልቁ የሆነው የኮንጎ ፓርቲ ዩዲፒኤስ አመራር አባል ናቸው። የመንግስት ተቃዋሚ በሚበዛበት በሊሚቲ ቀበሌ የሚገኘው የፓርቲያቸው ጽህፈት ቤት ተቃጥሏል። ከገዢው ፓርቲ ካምፕ የሆኑ ኮማንዶዎች ከሌሊቱ ስምንት ሰዓት ላይ ጽህፈት ቤታችን ደረሱ። በቃ አስር ተኩል ሲሆን ጥቃት ጀመሩ ብለዋል ትሸኬዲ። አምስቱን የጥበቃ አባሎቻችንን ገለውብናል ብለዋል። ያለው መንግስት አምባገነን ነው በህዝባዊ አመፅ መወገድ አለበት ያሉት ፌሊክስ ትሼኬዲ ያቀን እየደረሰ ነው ብለዋል። ቆየት ብለው ለቪኦኤ ስልክ ደውለውም የሞቱት ሰዎች ቁጥር ሰባት ደርሷል የጠፉብንም አሉ ብለዋል። የመንግስት ቃል አቀባይ ላምበርት መንዴ በበኩላቸው መንግስት የትናንቱ ብጥብጥ ሰፋ ያለ ምርመራ እንዲደረግበት ለአቃቤ ህግ ትእዛዝ ሰጥቷል ብለዋል። በግድያው ተጠያቂዎቹ ማን እንደሆኑ ለጊዜው አላወቅንም ብለዋል ቃል አቀባዩ። የኮንጎ መንግስት የሞቱት ሰዎች አስራ ሰባት ናቸው ሲል ሂዩማን ራይትስ ዋች በበኩሉ የመንግስት የጸጥታ ኃይሎች ቢያንስ ሰላሳ ሰባት ሰዎችን መግደላቸውን ከታማኝ ምንጮች ቅርሶቻችን አግኝተናል ሲል ነው ያስታወቀው። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው የተባበሩት መንግስታት ንግግራቸው እንደ ዩናይት ስቴትስ ፕሬዚዳንትም የመጨረሻቸው በሚሆነው አማራጫችን አንድ ነው ሲሉ፣ ያም ለአንድነትና ለትብብር በጋራ መቆም ነው ብለዋል። አሊያ ግን አሉ ኦባማ በጎሳ በቋንቋና በሃይማኖት ተከፋፍለን እጣ ፈንታችን ውዝግብ ውስጥ መግባት ይሆናል ሲሉ ነው የገለጡት። ዛሬ ላሳስባችሁ የሚፈልገው ወደፊት እንጂ ወደ ኋላ መሄድ እንደሌለብን ነው ሲሉም ለመሪዎቹ ጥሪያቸውን አቅርበዋል። ከአራት ወራት በኋላ የስልጣን ዘመናቸው የሚያበቃው ኦባማ የከፋ ደህንነት ለኢራን የኒውክሊየር ጦር መሳሪያ መፍትሄ መሻትን ከኩባ ጋር ግንኙነት መፍጠርንና ዓለም አቀፍ የአየር ንብረት ለውጥ ስምምነትን ጨምሮ ባለፉት ስምንት ዓመታት ስላከናወኗቸው አበይት ተግባራትም ተናግረዋል። ይህ ቀላል አይደለም። በሕዝባችን ህይወት ላይም ለውጥ አምጥቷል በጋራና በትብብር ባንሰራ ኖሮ እነኚህ ውጤቶች ባልተገኙም ነበር ያሉት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለመንግስታቱ ድርጅት መሪዎች ባሰሙት የመጨረሻው ንግግራቸው ባለፈው ቅዳሜ ኒውዮርክና ኒው ጀርሲ ውስጥ የደረሰው የቦምብ ፍንዳታ ከውጭ ሽብርተኞች ጋር አንዳች ግንኙነት እንዳለው እንዳለውና የጥቃቱ መንስኤም ምን እንደሆነ ለማወቅ የዩናይትድ ስቴትስ ባለስልጣናት እያጣሩ መሆናቸው ተነገረ። ለዚህ 29 ሰዎች ለቆሰሉበት ጥቃት ተጠርጣሪ ነው የተባለው የ28 ዓመቱ አህመድ ካህን ረሃሚ በፖሊስ ቁጥጥር ስር መዋሉም ይታወቃል። ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ሪፐብሊካኖ ዶናልድ ትራምፕና ዲሞክራቷ ሂላሪ ክሊንተን ለዚህ ጥቃት ቀላል ግምት አይደለም የሰጡት። ሂላሪ ክሊንተን ትናንት ሰኞ ሲናገሩ በብሔራዊ ደህንነት ጉዳይ ላይ ካለኝ ልምድ አኳያ አሜሪካ በሽብርተኛነት ላይ ድል እንደምትቀዳጅ ለመራጮቼ ላረጋግጥ እወዳለሁ ብለዋል ምርጫ ሽብርተኝነትን ከጦርነቱ ሜዳ ውጭ በማድረግ ከባዱን ውሳኔ ያደረኩ ብቸኛው ተወዳዳሪ ነኝ። እናም አይሲስን በተፈለገው ዛቻና በሚሰነዘርበት ሜዳ ሁሉ ለመግጠም አጠቃላይ የሆነ እቅድ አውጥቻለሁ። ሬፐብሊካኑ እጩ ተወዳዳሪ ዶናልድ ትራምፕ በበኩላቸው ከዚህ ቀደም ከነበራቸው አመለካከት ለየት ያለ ነው አስተያየት የሰነዘሩት። ለዚህ አይነቱና ለሌሎችም ጥቃቶች ያጋለጠን የኢሚግሬሽን ህጋችን የፈጠረው መጠነ ሰፊ ክፍተት ነው ይህ በመሆኑም ወደ አገራችን የሚገቡ ግለሰቦችን ወይም ቤተሰቦችን ማንነት በውል ማጣራትና መለየት አላስቻለንም በኒውዮርኩም ሆነ በኒውጀርሲው ፍንዳታ ተጠርጣሪ ላይ የፌዴራሉ አቃቤ ህግ ገና ክስ አልመሰረተም የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ከጊዜ ወደ ጊዜ እየጨመረ የመጣውንና ከሃይማኖት ጋር ተያይዞ የሚካሄደውን አመፅ አውግዘዋል። አቡኑ ዛሬ ማክሰኞ በጣሊያኗ አሲሲ ከተማ ውስጥ ከመላው ዓለም ከተሰባሰቡ የሃይማኖት መሪዎች ጋር በተገናኙበት ወቅት ነው ይህን ያሉት። እግዚአብሔር ጦርነት የእግዚአብሔር ጦርነት ብሎ ነገር የለም ሲሉ ለሃይማኖት መሪዎቹ የተናገሩት አባ ፍራንሲስ ምዕመናን ለሰላም እንዲጸልዩ መንገራችሁ ጠቃሚ ነው ሲሉም አሳስበዋል። ምዕራባውያን ሀገሮች በህዝቦቻቸው ላይ የሚደርሰውን ጥቃት እንደ ተገነዘቡ አቡነ አስታውሰው ይህ ግን ጠዋትና ማታ ቦምብ ከሚወርድበት ከመካከለኛው ምስራቅ ጋር ከቶም አይወዳደርም ነው ያሉት። አባ ፍራንሲስ አሲሲ የገቡት በዓለም የጸሎት ቀን ስነ ስርዓት ላይ ለመገኘት ሲሆን ከሙስሊሙ ከአይሁድና ከቡድሂስት መሪዎች ጋር ለየብቻ ከመገናኘታቸው አስቀድሞ ከአስር የጦርነት ሰለባዎች ጋር ምሳ እንደሚበሉም ታውቋል። በመጨረሻም ባለፉት 20 ዓመታት ገደማ የታየው የአልቃይዳ የአሸባሪዎች መረብና በአውሮፓ ካሉት እስላማዊ መንግስት ነኝ ከሚለው አሸባሪዎች ህዋሳት ጋር ቀጥተኛ የሆነ ግንኙነት መኖሩን አንድ አዲስ የወጣ ዘገባ ገለጠ። አውሮፓ ያሉት ህዋሳት ከቅርብ ወራት ወዲህ ተከታታይ ጥቃቶች ሲያካሂዱ ቆይተዋል። ሄንሪ ጃክሰን ሶሳይቲ የተባለ ለንደን ያለ የተንታኞች ቡድን በአሸባሪዎች ሊመለመሉ በሚችሉ ሰዎች ላይ የተሻለ ቁጥጥር እንዲኖርም ጥሪ ያድርገዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። በምሽቱ አስተናጋጅነት የተሰየመነው እኔ አዲሱ አበበና አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922 እና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ታዲያ ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንድ ሁለቱን ለቅምሻ እናሰማለን። በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድነን፣ ግን ያው እንግዲህ ይሻላል ከሀያ አምስት ዓመት በአምስት ቀን እኛ ምንም የምንጎዳው ነገር የለም። ሀያ አምስት ዓመት ደማችን መጥቶናል፣ አምስት ቀን ማለት ነው እኛ ምንም ማለት አይደለም። በአማራ ክልል በጎንደርና በባህር ዳር ከተማ ከትናንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ ነዋሪዎች ገለጡ። አንዱን ነው አሁን የሰማ ነው በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም፣ ዛሬና በትናንትና ዕለት በባህር ዳር ከተማ ግን በዛሬው ዕለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህን ህብረተሰቡ ስለማይፈልጋቸው በዛሬው ዕለት ሙሉ አገልግሎት እየተሰጠነ ያለው በሁሉም ዛፍ ማለት ነው። የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን አድማው በጫና ላይ የተጠራ ነው ይላሉ። አድማጮች እንግዲህ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን። የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ጨምሮ ስድስት አጋዥ አገሮችን ያሳተፈ በስደተኞች ጉዳይ ላይ የአለም መሪዎች ጉባኤ እያካሄዱ ነው። በተባበሩት መንግስታት አመታዊ ጠቅላላ ጉባኤ በ192 አባል አገሮች የተፈረመ የስደተኞችና ከተለያዩ አገሮች የፈለሱ ሰዎችን አዋጭ በዓለም ዙሪያ ስደተኞችና ፍልሰተኞችን ለመንከባከብና የሰዎችን መፈናቀል ለመቀነስ ያስባል ይላል መንደርደሪያው። ሄኖክ ሰማእግዜር ነው ከኒውዮርክ ያጠናቀረው። ኢትዮጵያ በዩናይትድ ስቴትስ እና የተባበሩት መንግስታት ድርጅት በስደተኞች ጉዳይ በዛሬው ዕለት በፕሬዚዳንት ባራክ ኦባማ እንዲሁም በዋና ጸሐፊ ባንኪሙን በመካሄድ ላይ ያለው ጉባኤ በባለድርሻነት ከተመረጡ ስድስት ሀገሮች አንዷ ናት። ዮርዳኖስ፣ ካናዳ፣ ሜክሲኮ፣ ሶሪያ እና ስዊድን በዚህ የመሪዎች ውይይት አስተባባሪዎች ሆነዋል። በትናንትናው ዕለት በአንድ መቶ ዘጠና ሁለት የተባበሩት መንግስታት ድርጅት አባል ሀገራት የተፈረመውን የስደተኞችና የፍልሰተኞች ስምምነት እንዴት እንደሚተገብሩት በዛሬው ዕለት መሪዎቹ በመወያየት ላይ ናቸው። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በትናንትና ዕለት ባደረጉት ንግግር ጉዳዩ ወቅታዊና የተቀናጀ ምላሽን የሚጠይቅ እንደሆነ አሳስበዋል። እንዳትሳሳቱ፣ በአስቸኳይ ተጨማሪ ጥረቶች ያስፈልጋሉ። አሁን እኛ እዚህ በተሰበሰብንበት ሰዓት 21 ሚሊዮን ዓለም አቀፍ ድንበሮችን አቋርጠው የሸሹትን ጨምሮ በ65 ሚሊዮን የሚገመቱ ሰዎች ከቤታቸው በኃይል ተፈናቅለዋል። የአፍሪካ ቀንድ በርካታ ስደተኞችና ፍልሰተኞች የሚመነጩበትና በግጭት ጦርነትና አፋኝ አገዛዞች ዜጎች ከቀያቸው የሚሸሹበት አካባቢ ነው። ላለፉት 20 ዓመታት በእርስ በርስ ጦርነት ስትታመስ የቆየችው ሶማሊያ በሕዝብ የተመረጠ መንግሥት መስርታ ሁኔታዎች እየተሻሻሉ ቢመጡም ለዘመናት የቆዩ የጦርነት ግጭትና ተያያዥ የምጣኔ ሀብት እንዲሁም የተፈጥሮ አደጋዎች ሚሊዮኖችን ያሰደደባት ሀገር ነች። ኤርትራ በበኩሏ በተለይ ወጣት ዜጎቿ ሕይወታቸውን በሕገ ወጥ አዘዋዋሪዎች እጅና በባህር ላይ አደጋዎች የሚያጡባት የአፍሪካ ቀንድ አገር ናት። የፕሬዚዳንት ኢሳያስ አፈወርቂ የፖለቲካ አማካሪ አቶ የማነ ገብረአብ ለመንግስታቱ ድርጅት ባሰሙት ንግግር የመንግስታቸውን አቋም አንጸባርቀዋል። ኤርትራ ቢሊቭስ ት ኤቭሪ ኔሽን ሄዝ ፕራይማሪ ሬስፖንሲቢሊቲ ቱ ፕሮቫይድ ሴፍ ሴኪር አንድ ዲግኒፋይድ ላይፍ ኤርትራ የሁሉም አገሮች ተቀዳሚ ዓላማ የዜጎቻቸው ደህንነትና ሰብአዊ ክብር የሚጠበቅበት ሕይወት በገዛ አገራቸው ማረጋገጥ ነው ብላ ታምናለች። እናም በሌሎች አገሮች ዕድል እንዲያገኙ ማገዝ መሆኑን። ይሁንና አገሮች በተለይም ደግሞ በማደግ ላይ ያሉ አገሮች ሰላምና ዘላቂ ልማትን ማረጋገጥ የሚጠይቀውን ግዙፍ ፈተና ለመወጣት እገዛና ትብብር ይሻሉ። በሰሜናዊ ኬንያ የሚገኙ የሶማሊያ ስደተኞች ጉዳይ ያለም አቀፉን ማህበረሰብ ያሳሰበ ሆኗል። ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ ናይሮቢ ያሳለፈችው ውሳኔ እንደማይቀለበስ ያስታወቁት የኬንያ ምክትል ፕሬዚዳንት ዊልያም ሩቶ ስደተኞችን ማስጠጋት ለኬንያ የጸጥታ ራስ ምታት እንደሆነባት ገልጸዋል። የጅቡቲ የገንዘብና ምጣኔ ሀብት ሚኒስትር ሙሳ ዳዋሌ ሀገራቸው በአፍሪካ ቀንድ ፍልሰተኞችን በማስተናገድ ላይ እንደምትገኝ ገልጸው ለችግሩ መፍትሄ ለማበጀት ሰዎች ከቀያቸው ሳይፈናቀሉ መተባበር እንደሚያሻ፣ ካልሆነ ግን ከቁጥጥሩ ውጭ እየወጣ እንደሚሄድ ገልጸዋል። እጅግ ከፍተኛ ቁጥር ያለውን ተፈናቃይ ህዝብ አስመልክቶ በዓለም አቀፉ ማኅበረሰብ አጀንዳ ልዩ ትኩረት የተሰጠው ጉዳይ ነው ለቀውሱ በሚሰጠው ምላሽ ይልቁንም የሰብአዊ መብትና መሠረታዊ የሰው ልጆች ነጻነት ከበሬታን አስመልክቶ ልዩ ጥንቃቄ ማድረግና በአንጻሩም ለተግባራዊነቱ ተጨባጭ ግንዛቤ ማሳደርን ይጠይቃል። የዓለም አቀፉ ማኅበረሰብ በስደተኞችና ፍልሰተኞች እንቅስቃሴ የመጠጊያና ኑሮ የሚመሠረቱባቸው ሰፈሮችን በማቋቋም እንዲሁም ወደየ ሀገራቸው የሚመለሱባቸውን ሥራዎች ለማስተባበር የዓለም አቀፉ የፍልሰተኞች ድርጅት አይኦኤም በተባበሩት መንግስታት ድርጅት ስር እንዲዋቀሩ ወስኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ውሳኔው ጠቃሚና ወቅታዊ መሆኑን አስገንዝበዋል። ችሎታችንን ለማሻሻል በቢል ስዊንግ የሚመራውን ዓለም አቀፉን የፍልሰተኞች ድርጅት የተባበሩት መንግሥታት አካል እንዲሆን የተደረሰውን ውሳኔ ዩናይትድ ስቴትስ በደስታ ተቀብላለች። ይህ እርምጃ ጥረቶች ተደራራቢ የመሆናቸውን አጋጣሚ ያስቀራል። ወጪዎችም ወደ አንድ ጠቀሜታ ሰጪ ዘርፍ ላይ እንዲውሉ ያስችላል። የዛሬው የተባበሩት መንግሥታት ድርጅት ጉባኤ ይሄን ይመስላል። በቀጣይነት የዓለም ጸጥታና ደህንነት እንደዚሁም የፖለቲካ መረጋጋትን የተመለከቱ ጉባኤዎች በይፋና በዝግ ጉባኤዎች ይከናወናሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ። ኒውዮርክ። በአማራ የጎንደርና የባህር ዳር ከተሞች ነዋሪዎች ከትናንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ፣ በባህር ዳር ግን መንግሥት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ሥራ እንደጀመሩ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። የክልሉ መንግሥት ቃል አቀባይ አድማው የተጀመረው በጫና መሆኑን ገልጠው ሕብረተሰቡ ይህንን ተረድቶ በጎንደር ባይጀምርም ባህር ዳር ግን ዛሬ ስራ ጀምሯል ይላሉ። ጽዮን ግርማ በአማራ ክልል በተለያዩ ከተሞች የተቀሰቀሰው ተቃውሞ በተለያየ ጊዜ መልኩን እያቀያየረ ከቀጠለ ሶስተኛ ወሩን ይዟል። በትናንትናው ዕለትም ይህ ተቃውሞ ቀጥሎ በባህር ዳርና በጎንደር የቤት ውስጥ መቀመጥ አድማ መጠራቱን ነዋሪዎች ይናገራሉ። በጎንደር ከተማ ሁኔታዎችን በቅርብ የሚከታተሉት አቶ ክንዱሽ ሀጎስ በጎንደር ለተደረገው የመገበያየት ማቆምና የቤት ውስጥ መቀመጥ አድማ በይፋ በተደረገ ጥሪ ባይገለጽም በማህበራዊ ሚዲያና ውስጥ ለውስጥ በተደረገ መግባባት በጎንደር ከተማ ከትላንት ጀምሮ ጸጥ እንዳለ ነው ይላሉ። የአድማው ምክንያት ነው ያሉትንም ያብራራሉ። አድማው እንግዲህ ህዝቡ ከዚህ በፊት በሰላማዊ ሰልፍ እንደገለጸው ጥያቄዎቹን አቅርበዋል። እነዛ ጥያቄዎች እንደምናስታውሰው ያው ዋናነት የድንበር ጥያቄ ማለትም ወልቃይት አማራ መመለስ እንዲሁም ድንበራችን ተከዘ ነው የሚለው ያለ ከዛ የታሰሩ የወልቃይት ንጽሀን ኮሚቴዎች ሰላማዊ ሰዎችንም ይለቀቁ፣ እንደዚሁም ከዛ በኋላ የተፈጠሩ በተለይ ከሐምሌ አምስት በኋላ የተፈጠሩ ችግሮችን መንግስት ኃላፊነት ይውሰድ እንዲሁም የጎንደር ህዝብ በይፋ በአደባባይ በማናለብኝነት በሚዲያ አሸባሪ ተገቶ እንጅጋል ወይም እሳቸው ይቅርታ ይጠይቁ ትዙ ያስተባብል እነዚህ እነዚህ መሰል ጥያቄዎች ነበሩ። እነዛ ጥያቄዎች በተለያየ ጊዜ የተለያዩ ባለስልጣናት እየመጡ እንደሚመደሱ ቃል እየገቡ እየሰጡን እያሉ ኮንፈረንስ እየመከሩ እሺ ብሎ እየሄዱ ግን እስካሁን ምንም የመጣ ለውጥ የለም። ይዛት ብሎ አሉ የሚባሉ ሰዎችንም ኔትወርክ ዘግቶ በተለያዩ አጋጣሚ ማፈስ እያሰሩ መውሰድ ነው መንግስት እየወሰድ ያለ እርምጃ። እንደዚህም የታጠቁ ሀይሎች በአምባ ጊዮርጊስ ላይ፣ መተማ ላይ እንዲህ በተለያዩ ቦታ የወሰዱት ዘግናኝ እርምጃዎች ሁሉ አይተናል፣ የሚታወስ ነው። በባህር ዳር ከተማ ነዋሪ እንደሆነና ማንነቱ እንዳይገለጽ የጠየቀ ወጣት በባህር ዳር ያለውን ሁኔታ ያስረዳል። ያው አድማ የተጀመረ ትናንትና ነው። ባህር ዳር ሱፐርማርኬቶች፣ ኤሌክትሮኒክስ ቤቶች ምናም ተዘግተዋል። እና የተወሰኑት የቀበሌው ምናም እያሸጉባቸው ነው። እና አጠቃላይ ባህርዳር አሁን በወጥረት የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን ስለ ሁኔታው ጠይቂያቸው ነበር። በመጀመሪያ ደረጃ በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም ዛሬና በትናንትናው ዕለት በባህር ዳር ከተማ ግን በዛሬው እለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህ ህብረተሰቡ ስለማይፈልጋቸው በዛሬው እለት ሙሉ አገልግሎት እየተፈጠመ ያለው በሁሉም ጋር ማለት ነው። ሌላ በባህር ዳር ከተማ ነዋሪ የሆነና ስሙን እንዳልጠቅስ የጠየቀኝን ወጣት ዛሬ ስላለ ሁኔታ ጠይቄው ነበር። ለደህንነቴ ድምፅ እንዲቀየርልኝ እፈልጋለሁ። የተጀመረው ሰኞ እለት ነው። ከሰኞ ዕለት ሙሉ ለሙሉ ተዘግቶ ነበረ። ሁሉም መንገድ ላይ ምናምን ራሱ የሚታይ ሰው አልነበረም። ነገር ግን እነዚህ የባጃጅ አሽከርካሪዎችን እያስገደዱ ቸውን ታርጋቸውን እየፈቱ እንዲወጡ አደረጓቸው። ከዛ በኋላ አንዳንድ ባጃጆች ሲወጡ ሌሎች ባጃጆች በመፍራት ሙሉ ከተማው አሁን ባጃጅ እና ታክሲም ይሰራል። ሳሌ አዴት ተራ በመባል የሚታወቀው የባህር ዳር ዋናው የቢዝነስ ሴንተር ሙሉ ለሙሉ አልተከፈተም፣ ሙሉ ለሙሉ ማለት ነው። እርምጃም እየወሰዱ ነው። የተወሰኑ ሰዎችንም እያገቱ እየወሰዱ ስለሆነ ሰው በፍርሃት ብሎ ከቤቱ እየወጣ ከተማው መንቀሳቀስ ተጀምሯል። ሰው ል መንገድ ላይ ምናምን ይሄዳል ምናምን ቢዝነስ ሴንተሮችን በብዛት ዝግ፣ ግን አልፎ አልፎ የተከፈቱ እንትኖች አሉ። የጎንደርን ሁኔታ ሲያስረዱ የነበሩት አቶ ክንዱሽ ሀጎስ በጎንደር አድማው የተደረገበት ዋናው ዓላማ የሰዎችን መገደል፣ መደብደብ፣ መታሰር፣ መብት መነፈግ ለመቃወም እንደሆነ ይናገራሉ ይታሰራሉ ያሉትንም ወጣቶች በምሳሌነት ያስረዳሉ። ለምሳሌ አሁን ትላንት ከሳንጃ ከተማ የሄደች የነበረችው ንግስት የተባለች ልጅ ከዚህ በፊት ጎንደር ላይ የተካሄደ ፍጹም ሰላማዊ እና በጣም ተሞክሮዊ ልች የምሰጥ የሚችል ሰላማዊ ሰልፍ ላይ በሰላማዊ መንገድ ሀሳባቸው የተገለጹ እና ግንባር ቀደም ከነበሩ ልጆች አንዷ ነች እቺ ልጅ ያው በሰላማዊ ሰልፍ ላይ ሁሉም ፎቶ ላይ ሊያዩ እንደሚችል የኮሎኔል ደመቀ ፎቶግራፍ የታተመበት ቲሸርት ላይ ከስሩ የአማራ ሕዝብ አሸባሪ አይደለም የሚል ለብሳ ሰልፉን ሲለሩ ከነበሩ ሰዎች አንዷ ነች እና እንዲም በሰልፉ ሰላማዊነት ምንም ችግር ሲያስፈጠር መግባት የልጅቷ አስተዋጽኦ እራሱ የሚጠቀስ ነው። ና እች ልጅ ከዚህ ውስጥ ግን ያደረገችው ነገር አልነበረም። ፕላም መንገድ ላይ በሞተር እየሄደች ወደ ሳንጃ አካባቢ እየሄደች ነው አፍኖ ወስዷታል እና አሁንም እንጽሀንን ማሰን መንግስት ምን አስቦ እንደሆነ ግልጽ አይደለም። ግን እየተካሄደ ነው፣ በቃ እና ህዝቡ ቀስ በቀስ ልጆቹ እየተወሰዱ ናቸው። በየ ቦታው አንዳንዱ ወጣቶች እየወሰዱ ነው ያሉ፣ ትላልቅ ሰዎችን ጭምር ባለሀብቶች የሚባሉት ሁሉ ይወስዷል። ለምሳሌ ጃን ተክል ሆቴል ባለቤት አቶ ተመስገን ስጣርገን ልጥቀስ ይቻላል። የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን አድማው በጫና ነው የተጠራው ይላሉ። ሰዎች ወደ እለታዊ እንቅስቃሴያቸው ለመግባት ሲሞክሩ ጣና የሚያሳድሩ፣ ማስፈራሪያ የሚሰጡ፣ ወደ ተግባራዊ እንቅስቃሴ የሚገቡ አካላት በመረጃ ላይ ተመስርቶ ቁጥጥር ስር ላይ ውለው ለህግ ቀርበው ተጠያቂ የሚሆኑበት በአጠቃላይ መንግስት የህግ የበላይነትን የሚያስጠብቅበት እና የህብረተሰቡን ደህንነት የሚጠብቅበት ከስጋት የሚያወጣበት ስርዓት ስለሆነ ይሄ በትክክለኛ መረጃ ላይ ተመስርቶ የጸጥታ መዋቅሩ የሚሰራው ስራ ነው። አንድ ግለሰብ አንድ ወጣት በስም የተጠቀሰ ወይ በስም የተጠቀሰች በምን አግባብ ተያዘ፣ ለምን ተያዘች፣ ለምን ተያዙ? የሚለውን የእያንዳንዱን ወጣትና የእያንዳንዱን ከተማ አካባቢ ዝርዝር የግለሰብ መረጃ አሁን ባለው ሁኔታ ትክክለኛ መረጃ ባለበት ሁኔታ ነው የምንሰጠው ማለት ነው። የተያዙ ወጣቶች ይኖራሉ፣ ግን እያንዳንዱ በስም የተጠቀሰ ወጣት ወይ ተጠርጥሮ ወደ ህግ የሚቀርብበት አለዚያ ደግሞ ተሳስቶ ተደነጋግሮ በጊዜያዊ ሁኔታ ጥፋት የፈጸመ ከሆነ የህግ የበላይነትንና ሰላማዊ የትግል አግባብን የተመለከቱ ስልጠናዎችና ውይይቶች የሚደረጉበት አካሄድ ስለሆነ የእያንዳንዱን ግለሰብ ጉዳይ የጸጥታ መዋቅሩ ፖሊስ ትክክለኛ መረጃ ሊሰጥ ይችላል። በምን አግባብ መቼ እንዴት የሚለውን ማለት ነው። ስለዚህ ምናልባትም ከትራንስፖርት አገልግሎት ይሁን ከሆቴል ይሁን ከሱ ጋራ የመንግስት አመራሮች በቅርበት እየተወያዩ ነው ያሉት እያንዳንዱን ትራንስፖርት አገልግሎት ሰጪ መንግስት ዋስትና የሚወስድ መሆኑን እና ህግ የሚያስከብር ስለሆነ ፈቃድ እስካወጣም ድረስ አገልግሎት የሚሰጣው መሆኑን መስጠት የሚገባው መሆኑን ውይይት እየተደረገም አገልግሎት ውስጥ እየገቡ ነው። ነገር ግን መንግስት እያንዳንዱን ለምሳሌ በባህር ዳር ከተማ ውስጥ የተስ- ያሉትን በሺዎች የሚቆጠሩ ባጃጆች በሺዎች የሚቆጠሩ ፖሊሶችን አስከትሎ እያስጠበቀ አገልግሎት እንዲሰጡ አያደርግምም አላደረገምም። ለላድርግ ቢልም የሚቻለም አይደለም። ከአመክንዮም የወጣ ነው ማለት ነው እና እውነታውም ይሄ አደለም። በጎንደር ከተማ የታክሲ አሽከርካሪ እንደሆነ ለገለጸልኝ ወጣት ይህንን አድማ ያደረጋችሁት ምን ጠብቃችሁ ነው? ማነው በዚህስ የሚጎዳው? በሚል ጠይቄው ነበር። እኛ የጠበቅነው እንግዲህ መንግስት ኢኮኖሚው ይደቃል የሚል ግምት አለኝ ደግሞ ነው በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድነን ይሻላል። ከሀያ አምስት አመት በአምስት ቀን እኛ ምን የምንጎዳው ነገር የለም። ሀያ አምስት አመት ደማችን መቶናል። አምስት ቀን ማለት ለኛ ምንም ማለት አይደለም። የራሱ ጥፋት ነው። በጥያቄ ተጠይቆ የማይመልሰው ነገር ነው። የራሱ ጥፋት ነው። ሀምሌ አምስት ላይ ቀሰቀሰና እስከ ዛሬ ሀ አምስት በአማራ ክልል በጎንደር ከተማ ሐምሌ 5 ቀን በተነሳው ተቃውሞ እስካሁን የበርካታ ሰዎች ህይወት ማለፉን፣ ንብረት መውደሙን፣ ሰዎች መታሰራቸውን ስንዘግ መቆየታችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ኮንሶ ዛሬም አልተረጋጋችም። የመንግስት ሹማምንት ህዝቡ በሚቀጥሉት ቀናት ለስብሰባ እንደሚጠራ እያወጁ መሆናቸውን አንድ የኮሚቴ አባል ተናግረዋል ትናንት ተገደሉ ከተባሉት መካከል የአንዱ ሰው ቀብር መከናወኑንም የኮሚቴው አባልና አንድ የቅርብ ዘመድ ለቪኦኤ ገልጠዋል። መንግስት ሁኔታዎች ተረጋግተዋል ነው የሚለው መለስካቸው አማረ ዝርዝሩን ይዟል በደቡብ ብሔራዊ ክልላዊ መንግስት በኮንሶ ወረዳ አንዳንድ ቀበሌዎች ከጳጉሜ አምስት ሁለት ሺ ስምንት አመተ ምረት ጀምሮ የተቀሰቀሰው ግጭት አንዳንድ ቀን ቀዝቀዝ፣ ሌላ ቀን ደግሞ ጋል የሚል ቢመስልም አንድ ወጥ አዝማሚያ የሚያሳይ ሆኖ አልተገኘም። የኮንሶ ህዝብ ወክለናል ከሚሉት 23ቱ የኮሚቴ አባላት አንዱ አቶ ገመቹ ገንሴ በትናንትናው ዕለት የመከላከያ ሰራዊት የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለት ቀበሌዎች ላይ የተኮሱት ሀያ ሶስቱ የኮሚቴ አባላትን ለመያዝ በሚል ምክንያት ወደ ቀበሌዎች ሲገቡ ህዝቡ የተቃውሞ ድምፅ በማሰማቱ ነበር ብለዋል። ዛሬም የመረጋጋት ምልክት አይታይም ይላሉ አቶ ገመቹ ኮንሰላይ። አሁንም በሆን የተረጋጋ ነገር የለም በተለይ ትላንትናው እና ሞት ቁስለት በኋላ የተረጋጋ ነገር የለም። ምክንያቱም አሁን እነዛ የቀሩት ሁለት ግለሰቦች ትናንትና ቆስሎ ሐክም ቤት ከራት ዲስትሪክት ሆስፒታል ተኝቶ የነበረ ቁስሎች ከአቅማቸው በላይ ስለሆነ ወደ አርባ ምንጭ ሆስፒታል ተወስዷል። እነዚህም ያው ሞት አፋፍ ላይ እንደምገኙ ነው የደረስን መረጃ የሚያሳየው። የአሜሪካ ድምጽ ሬዲዮ ቀደም ሲል የደቡብ ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲንን አናግሯቸው የችግሩ ምንጮች የራሳቸውን የኮንሶ ሕዝብ ወኪሎች ነን ብለው የሚጠሩት ሀያ ሶስቱ ሽፍቶች መሆናቸውንና አሁንም በኮንሶ ነገሮች እየተረጋጉ መሆናቸውን ገልጸው ነበረ። ህዝቡ እነዚህ አካላት እስከ ዛሬ አፍነውናል፣ ገላውናል፣ በቃ ይብቃ። ስለዚህ መንግስት የለም ወይ? መንግስት ለምንድነው ገብቶ እነዚህ ላይ እርምጃ ማስደው እርምጃ ሊወስድ ይገባል ተብሎ ከወጣቶችም ከሴቶችም አጠቃላይ ከህብረተሰቡ ጋር ውይይት እየተደረገ ነው። ይህ ሲባል አጠቃላይ ሁሉንም እዛ ኮንሶ ላይ ያለውን ቀበሌ ሁሉ ጨርሰናል ማለት አይደለም። በየቀኑ በየቀበሌው ውይይት እየተደረገ ህብረተሰቡ የወጡትም ወደ አካባቢያቸው እንዲመለሱ እየተደረገ ያለበት እና በጉዳዮች ላይ መግባባት እየተደረሰ ነው ያለው። ያው ሰላም የማስጠበቁ ስራ አሁን ኦልሬዲ ያቋረቀውም ሲቪል ሰርቫንትም ካለ ወደ ስራ እንዲገባ ጭምር እድሎች ተፈጥረዋል። በአቶ ገመች አስተያየት ያለመረጋጋቱ ሌላው ምንጭ የመንግስት ስራ በዚህም አማካይነት ለህዝብ የሚቀርቡ አገልግሎቶችን ለማስጀመር መንግስት እየወሰደ ነው ያሉትን እርምጃ ነው። በትናንትናው ዕለት የመንግስት ሰራተኞችን ስራ ግቡ ብለው ቀርተው እንደነበረና ሰራተኞች እንዳልገቡ ተረጋግጧል። ዛሬም የተወሰኑ ጥቂት ሰራተኞችን ከቤት አፍኖ በመኪናቸው በመውሰድ የግድ ስራ ለማስገባት ሙከራ አድርጓል። ትናንት በነበረው ግጭት ሳቢያ ሕይወት ማለፉ ይታወሳል። በዕለቱ ሕይወታቸው ካለፈ ሁለት ሰዎች የአንዱ ማለትም የአቶ ሳጎያ ቹቻ የቀብር ስነ ስርዓት ዛሬ መፈጸሙን ወንድማቸው እንደሆኑ የሚናገሩት አቶ ካምቢሮ ጋሜ ኦርማሌ ለቪኦኤ ተናግረዋል። አቶ ገመቹ በዚህ ዙሪያ ያለውን አጠቃላይ ሁኔታ አብራርተውታል። በትናንትና ዕለት ከሞቱት ሁለት ሰዎች መካከል የአንዱ አስከሬን ተገኝቷል። ሰፈሮች ስለገደሉት የክብር ስነ ስርዓቱ ዛሬ ተፈጽሞለታል። ነገር ግን የሁለተኛው ሟች አስክሬን ከሰፈር አውጥቶ ሰዎችን ሲያባረሩ ሲሸሽ መንገድ ላይ በጤት መጥተው ስለገደሉት ወዲያሁን በሽራ ጠቅልሎ የወሰዱት የሆነ አንድ ቦታ ላይ አስቀምጦ ነበር። ሰዎች አስከሬኑን ለመውሰድ እና ለመለየት ፈልጎ ቢጠጉም አፈራርቶ ስለመለሱ ማግኘት አልተቻለም። ስለዚህ ይህ ሰው ይህ አስከሬን አሁን የት ጋር እንዳስቀመጡት ወይ ደግሞ እንደጣሉት አይታወቅም። በሚቀጥሉት ቀናት በአካባቢው የሚፈጠረውን ሁኔታ ተከታትለን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ወደ መጨረሻ የመጽሄቱ ትንታኔ ርዕስ እንሻገራለን። ወዲህ ወደ ዩናይትድ ስቴትስ ያመጣናል። በዩናይትድ ስቴትስ ሙስሊም አሜሪካውያን ብዙ ጊዜ የሚታዩት የሪፑብሊካን ፓርቲው ደጋፊ ተደርገው ነው። በአሁኑ ጊዜ ታዲያ ይበልጥ ወደ ዲሞክራቶቹ እያዘመሙ መጥተዋል ይላል። በመጪው ህዳር ፕሬዝዳንታዊ ምርጫ ላይም ለዲሞክራቷ ሂላሪ ክሊንተን ይሆናል ድምፅ የሚሰጡት ተብሎ ተጠብቋል። ባልደረባችን ማሱድ ፋርቬር ለአሜሪካ ድምፅ ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል። እዚህ ከዋሽንግተን ዲሲ ወጣ ብሎ የሚገኘው መስጅድ ከዲሞክራቲክ ፓርቲው ጠንካራ ይዞታ በጣም ርቆ ነው ያለው። ፎልስ ቸርች ቨርጂኒያ በሚገኘው በዳር አልሂራጅ መስጊድ የሚሰባሰቡ አማንያን አብዛኞቹ በአንድ ወቅት ድምፅ የሰጡት ለሪፐብሊከን ነው። ዛሬ ግን ለዋይት ሀውስ ቤተ መንግሥት በሚካሄደው ፕሬዝደንታዊ ውድድር ተቀናቃኛቸውን ሪፐብሊካን ዶናልድ ትራምፕ ለማስቆም ሲሉ ብቻ ድምፅ የሚሰጡት ለሂለሪ ክሊንተን እንደሚሆን ይናገራሉ። አዝሚ ረህማን አንደኛው ሙስሊም አሜሪካዊ መራጭ ናቸው። ሁላችንም አንድ አይነት አስተሳሰብ ያለን ይመስለኛል። በእኛ ላይ እየተካሄደ ያለውን የፕሮፓጋንዳ ዘመቻ ከተመለከትን በዚያ የምንስማማ አንሆንም። የእስልምና እምነት ተከታይ ፍራቻ ወደ ዋይት ሀውስ እንዳይገባ ማድረጉ ወሳኝ ነው። ለዚህም ይመስለኛል ሙስሊሞች ሁሉ ለመምረጥ ያልተመዘገቡ ካሉም ተመዝግበው የዲሞክራቲክ ፓርቲውን እጩ እንዲመርጡ የምንፈልገው። የዳር አልሂራጅ መስኪድ ወጣቶች አስተባባሪ ፋዚያዲን በበኩላቸው በየዓርቡ ጸሎት ላይ በበጎ ፈቃድ የተሰማሩ ወጣቶች ሴት መራጮችን እንዲመዘግቡ ይጠይቃሉ። በዚህ ዘመቻ በመላ ዩናይትድ ስቴትስ አንድ ሚሊዮን ሙስሊም መራጮችን ለመመዝገብ ታቅዷል። ሲስተር ፋዚያ ድምጻቸውን ከፍ አድርገው የሚያስተላልፉት መልእክት ደግሞ ቀላል ነው። ይህ ዓመት ወሳኝ ዓመት ነው። በአንድ በኩል ክሊንተን ቀርበዋል። በሌላ በኩል እኚህ ትራምፕ የሚባሉ እብድ ሰው ይገኛሉ። ለዚህ ነው እጅግ አስፈላጊ ዓመት ነው ያልኩት። እኛ ድምፅ ካልሰጠን፣ በምርጫው ካልተሳተፍን ትራምፕ ወደ ቤተ መንግሥቱ ሊገቡ ይችላሉ። አብዛኞቹ በዩናይትድ ስቴትስ የሚገኙ ሙስሊሞች እንደ ጋያና ተወላጁ ሙስሊም አሜሪካዊ ስደተኞች ናቸው። የሕዝብ መለኪያ አስተያየቶች ካሉት ሦስት ነጥብ አምስት ሚሊዮን ሙስሊም አሜሪካውያን አብዛኞቹ ይበልጥ ያዘነበሉት ወደ ዲሞክራቲክ ፓርቲው ነው። ተራማጅ አስተያየቶችም አሏቸው። እንደ አውሮፓውያኑ የዘመን አቆጣጠር በ2000 ዓ ም ሙስሊም አሜሪካውያን ግልብጥ ብለው ወጥተው ድምፅ የሰጡት ለጆርጅ ደብልዩ ቡሽ እንደነበር ይታወሳል። የዚያን ዓመቱ ፕሬዝደንታዊ ምርጫ የተለየ ነበር ይላሉ የጆርጅ ታውን ዩኒቨርሲቲ መምህሩ ጆን ኤክስፖዚቶ ሂስቶሪካሊ ዴሞክራቲክ ፓርቲ ሲ በታሪክ እንደምናየው ዲሞክራቲክ ፓርቲው እንደ ህዝብ ፓርቲ ነው ይቆጠር የነበረው፣ ይበልጥ አሳታፊ ከሪፐብሊካን ፓርቲውን በተሻለ ሁሉን የሚያሳትፍ ተደርጎ ነው የሚታየው። አሁንም ያ አመለካከት ያለ ይመስለኛል። በብዙዎች ዘንድ ሙስሊም አሜሪካውያንን በተለይ ወደ ዲሞክራቲክ ፓርቲው በገፍ እንዲጎርፉ ያደረገው ምክንያት የሪፐብሊካን ፓርቲውን ወክለው የቀረቡት ዶናልድ ትራምፕ በየጊዜው የሚናገሩትና የሚሰጡት አስተያየት በብዙዎች ዘንድ ጸረ ሙስሊም ተደርጎ መቆጠሩ ነው። ምንም እንኳ የሙስሊም አሜሪካውያኑ ድምፅ አነስተኛ ቢመስልም፣ ታዲያ ሙስሊሞች በብዛት በሚኖሩባቸው የዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች ማለት በፍሎሪዳ፣ በኦሃዮ፣ በቨርጂኒያ፣ በሚሽገንና በፔንስልቬንያ ለውጥ ሊያመጡ እንደሚችሉ ይታመናል። ፋዚያዲን እንዲህ ይላሉ። በእነዚህ ክፍለ ግዛቶች ያሉ ሙስሊሞች ለውጥ ሊያስገኙ ይችላሉ። በተለይ የምርጫ ውጤት በሁለቱ ተወዳዳሪዎች መካከል በጣም ከተቀራረበ አንድ በመቶ ድምፅ እንኳን ከፍተኛ ለውጥ ያመጣል። የፖለቲካ ምሁራን ግን የሙስሊም አሜሪካውያኑ ማህበረሰብ ወደፊት እያደገ ሲሄድ የፖለቲካ እምነታቸውም ይበልጥ እየሰፋ ይሄዳል። ያም ለዲሞክራሲና ለማኅበረሰቡ ጠቀሜታ ይኖረዋል ሲሉ በጆርጅታውን ዩኒቨርሲቲ መምህሩ ጆን ኤስፖዚቶ ያስረዳሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19፣ በ22 እና በ5 ሜትር ባንዶች ከዋሽንግተን ዲሲ እስከ ምሽቱ አራት ሰዓት አብረ እናምሻለን። ስርጭታችን እስከ ምሽቱ አራት ሰዓት አዎ እንደገና ይቀጥላል። አሁን በነጻው የስልክ መስመር 2022059942 የውስጥ መስመር ማለት ኤክስቴንሽን 14 ከተቀበልናቸው አስተያየቶች ለዚህ ሰዓት የመረጥ ነው። አለ ያስጥልን ጊዜዎች አሉላ ከሁለት እንግዶች ጋር የኢትዮጵያ ሁኔታ እየተባባሰ እንዳሄድ ምን መፍትሄ ያስፈልጋል የሚለው ሀሳባቸውን ጠይቆ ነበርና ዶክተር አሰግድ ያለው አስተያየት አስደንቆኝ ነው። መፍትሄው የሽግግር መንግስት ወይም ደግሞ የአላገራ መንግስት ነው ብሎ ሲያበቃ ለምሳሌ በዲሞክራሲ ሀገሮች እንደሚደረገው የብሪ ኤግዚትን ጠቅሶ በብሪቲሽ ጠቅላይ ሚኒስትር ዲዛይን በማድረጉ በጣም እንደምሳሌ ምሳሌ አርጎ አቅርቦታል። በብሪ ኤግዚት ፕሮሰሱም ሆነ ውጤቱ ከኢትዮጵያ እነሱ ከሚሉት ባላደራ ጋራ ምንም ይገናኝ አይደለም። አንደኛ ሪፈረንደም ኢትዮጵያ ውስጥ አልተካሄደም፣ እንግሊዝ ተካሂዷል። ሁለተኛ ጠቅላይ ሚኒስትሩ ቢወርድም ፓርቲው በስልጣኑ ነው ያለው። ምክትሏን የወሰደችው ወይም እዛው የፓርቲው አባል የሆነችው አቶ ኃይለ ማርያም ወርደው አቶ ደመቀ የሆኑ ቢሉ ኖሮ ያስኬዳል። ግን መጥቀስ የነበረባቸው እነ ሶሪያን፣ እነ ሊቢያን፣ እነ ኢራቅን እነ ዩጎዝላቪያ እና ኩራይንን ነበረ። ግን ያ የፈራረሰና ውጤት የሌላቸው ስለሆኑ የማይሄደውን ከማይሄደው ጋራ ማመሳሰል ነው። እኔ መፍትሄ የሚመስለኝ ይልቅስ ምርጫ ይካሄድ፣ እንደገና ምርጫው ደግሞ አስተማማኝ እንዲሆን ደግሞ ነጻ የሆነ ታዛቢ ይመደብ ማለት አንድ ነገር ነው። ሰላም ጠና ስፍልኝ፣ እንደምንድናችሁ? ዛሬ አስተያየት መስጠት የምፈልገው በሀገራችን ወቅታዊ ጉዳይ ላይ ነው። መፍትሄዎች እያሰብኳቸውን ነው የመጀመሪያው መፍትሄ የማስበው የሃይማኖት አባቶች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች በጋራ በመሆን አገርህን ጣሊም የሚል ቲም በመፍጠር በመንግስትና በህዝብ መካከል የተፈጠረውን ችግር ለመፍታት ጥረት ሲያደርጉ፣ ሁለተኛው ቁልፍ ጉዳይ ያለው በኢህአዴግ እጅ ውስጥ ነው። ኢህአዴግ አንደኛ ለህዝቡ ጠቃሚና ወሳኝ የሚባሉ ለውጦችን በአፋጣኝ ለማምጣት የሚከተሉትን ነገሮች ማድረግ ያለበት ይመስለኛል። አንደኛ በህዝቡና በመንግስት መካከል የተፈጠረው ችግር የመልካም አስተዳደር ፕሮብሌም መኖሩ ነው። ይህንን መልካም አስተዳደር ፕሮብሌም ለመፍታት ጥረት ማድረግ አለበት። ሁለተኛ የታሰሩ እስረኞችን መፍታት አለበት። ሶስተኛ ኢህአዴግ ስልጣኑን ሼር ለማድረግ ሬዲ መሆን አለበት። ኢትዮጵያ ህዝብ በመቻቻል እና በመከባበር አብሮ መኖር የሚያውቅ ህዝብ ነው። ሮሞ አማራ፣ ትግሬ ሌሎች የኢትዮጵያ ብሔር ብሔረሰቦች በጋራ ለብዙ ዓመታት ኖረዋል፣ ተጋብተዋል፣ ተዋልደዋል። እባካችሁ አንድነታችሁን ጠብቁ እላለሁ። እግዚአብሔር ኢትዮጵያን ይባርካል። ደጀን ባላለው ከካሊፎርኒያ አስተያየቶቻችሁን ያደረሳችሁ፣ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እሺ። ትላንት እዚህ ዋሽንግተን ብዙ መቶ ሺህ የሚቆጠሩ ኢትዮጵያውያን ትውልደ ኢትዮጵያ ሰልፍ አድርገው ነበር። የኢትዮጵያ መንግስት በመቃወም ማለት ጥያቄያቸውን ለአሜሪካ መንግስት አቅርበው የአሜሪካ መንግስት ሀይ ይበልልን ነው ነገሩ። ያንን ጥሩ አርገህ ዘግበሃል አሉላ። ግን አስተባባሪዎቹ የመንግስትንም ምላሽ ልታመጣ ለዛሬ ቃል ገብተ ነበር። ልክ ነው አዲሱ ቃል ገብተናል። በአጭሩ ለማስተዋወቅ ከአስተባባሪዎቹ አንዱን አግኝቻለሁ። ዶክተር አክሎክ ቢራራ በሌላ ጊዜ በምጣኔ ሀብት ባለሙያነታችን ነው የምናገኛቸው። አነሳለሁ መግቢያ ላይ የኢትዮጵያ መንግስት ወኪል በዚህ በዩናይት ስቴትስ ያለውን ኤምባሲም ደውዬ አነጋግሬ ያለው ለጊዜው በዚህ ጉዳይ ለእኛ ያቀረበ ቀጥታ ጥያቄ ስለሌለ የምንሰጠው መልስ የለም ብለዋል። ወደፊት ግን በአሁኑ የኢትዮጵያ ወቅታዊ ጉዳዮች ላይ የሚሽኑ መሪም ሊሆኑ ይችላሉ። ሊገኙ የሚችሉበትን ሁኔታ እንደሚሞክሩ ገልጸውልኛል። የፐብሊክ ዲፕሎማሲ ክፍሉ ኃላፊ ይኸው ነው። አሁን እኛ አላጠረብንም ጥያቄ ነው ያሉት። በነገር ላይ በቀጥታ ለእኛ የቀረበ ጥያቄ ተሰላፊዎቹ አላጠረቡም ነው እንደዛ ነው ጥያቄው። ዶክተር አክሎግ ቢራራ በቅድሚያ ለጊዜው አመሰግናለሁ። እኔም አመሰግናለሁ። አቶ ከዚህ ቀደም በተለያዩ ፕሮግራሞቻችን ይልቁንም የምጣኔ ሀብት ነክ ሰ ጉዳይ ዙሪያ ኢትዮጵያን የሚመለከቱት እያይላሉ በፕሮግራሞቻችን ቀርበው ሙያዊ ማብራሪያ በመስጠት ነው የሚታወቁት። ዛሬ ታዲያ ያገኘኖት በኢትዮጵያ ጉዳይ ላይ ያተኮረ በትናንትናው እለት በዚህ በዋሽንግተን ዲሲ በዩናይት ስቴትስ የውጭ ጉዳይ ሚኒስቴር በዋይት ሃውስና በዩናይት ስቴትስ ምክር ቤቶች በተካሄደ ሰላማዊ ሰልፍ ከአስተባባሪዎቹ አንዱ መሆኑን ተረድቻለሁ ለውጭ ጉዳይ ሚኒስቴርና ለምክር ቤቶቹ የቀረበውን ደብዳቤም የመመልከት እድል ገጥሞኛል። በተለይ ለዩናይት ስቴትስ ባለስልጣናት ያቀረቧቸዋቸውን ዋና ዋና ጥያቄዎች በመመልከት ብን ጀምር በህዝብ በቀሰቀሳችሁበትና ባሳተፋችሁበት ሰላማዊ ሰልፍ ምንድን ነው እውን ማድረግ የፈለጋችሁት? መጀመሪያ ይሄ እድል ስለገጠመኝ በጣም አመሰግናለሁ። እንግዲህ ይሄ በጣም ያልተጠበቀ ብዙ ህዝብ የተገኘበት ሰላማዊ ሰልፍ ዋናው ትኩረቱ ምንድ ነው? የአሜሪካ መንግስት፣ የኢትዮጵያ መንግስት ወዳጅ እንደመሆኑ መጠን ከፍተኛ ኢንፍሉዌንስ አለው፣ ጫና ሊያደርግ ይችላል። የመንግስት ለመንግስት የሚሰጠው እርዳታ ዋናውን እና ከፍተኛውን ደረጃ የያዘው የአሜሪካ መንግስት ነው። የአሜሪካ መንግስት ደግሞ ብዙ ዘገባዎች እያደረገ የሚደረገው ሰብአዊ መብት ገፈፋ፣ እልቂት እና በጣም አደገኛ የሆነ ሁኔታ ያውቀዋል። በሚል እንግዲህ ለባለስልጣናት አቤቱታ ማቅረብ አለብን የሚል ነው። የሰልፉ ዋና አላማ እሱ ነው። ብዙ ሰዎች ብዙ ጊዜ ወስደው፣ ብዙ ድርጅቶች ይህንን ሰላማዊ ሰልፍ ስኬታማ ለማድረግ ሞክረዋል። እንግዲህ የተጠየቁትን አጠቃላይ ጥያቄዎች ወይም አቤቱታዎች አንደኛ ግድያውና አፈናው መቆም አለበት፣ አለያ ግን ለአገሪቱ በጣም አደገኛ ነው የሚል ነው። ይሄ እንዲቆም ከተባለ በኋላ ደግሞ አሜሪካ ምንድን ነው ለማድረግ የምትችለው? የአሜሪካና የኢትዮጵያ ግንኙነት የዛሬ መቶ አስራ ሶስት አመት በፊት የተጀመረ ነውና አሁን አሜሪካ የምትከተለው ፖሊሲ በተለይ በሚሊተሪ በኩል የምታደርገው እርዳታ ደህንነት በኩል የምታደርገው እርዳታ አደጋን ለመከላከል የምታደርገው እርዳታ ሁሉ በጣም በጣም ለዚህ ላለው አፈና ግብአት እያደረገ ነው። ስለሆነም አቤቱታችን ትኩረት የሰጠው እዚህ ላይ ነው እና ሁለቱን የመንግስት አካላት ማለትም ሕግ የሚያወጣውን ክፍል ኮንግሬስ እና የሕግ አስፈጻሚውን ክፍል ማለትም ስቴት ዲፓርትመንቱን ነው ትኩረት የሰጠ ነው። የስቴት ዲፓርትመንቱን ደብዳቤ እናንተም እንደመዘገባችሁት ይህንን ስብስቡ አማካይነት አደራውን ተቀብዬ ለጸሐፊዋ ያቀረብኩት ሴክሬታሪ ኦፍ ስቴት ጆን ኬሪ ጸሐፊ ነው። ይህ ሁኔታ እንዳይቀጥል አድርጉልን የሚል ነው። መልካም፣ እርሶም በጠቀሱት ለውጭ ጉዳይ ሚኒስትር ጆን ኬሪ ጽህፈት ቤት በቀረበው ደብዳቤያችሁ የተነሱትን ጎላጎላ ያሉትን እናንሳ። በኢትዮጵያ ዘመን አቆጣጠር መስከረም ሶስት ቀን ተፈጸመ ያላችሁትን በባህር ዳር ስድስት ሺህ ወጣቶች የታሰሩበትን በኮንሶ መንደሮች የተቃጠሉበትን ሁኔታዎች ጠቅሱና በጎንደር በዩኔስኮ የተመዘገበ ታሪካዊ ገበያ የተቃጠለበት እንገልጻችሁ፣ ይህ ሁኔታ ከቀጠለ በጣም አሳስቦናል። ኢትዮጵያ ቀጣዩዋ ሶማሊያ፣ ሶሪያ፣ የቀድሞዋ ዩጎዝላቪያ ወይም ሩዋንዳ እንዳትሆን ስጋት አለን የሚል ነገር አስብራቸዋል። በእርግጥ ያን ያህል የሚያሳስብ ሁኔታ ተደቅኗል ብለው ያምናሉ? እርስዎና መሰሎቹ ህብረተሰቡን በትላንትና እለት ቀስቅሳቸው አደባባይ ወጣችሁት? ጥሩ ጥያቄ ነው። እንግዲህ መረጃዎች ለማግኘት ኢትዮጵያ ውስጥ በጣም አስቸጋሪ ነው። ምክንያቱም መገናኛ ብዙኃን የተዘጋበት ሀገር ነው። የውጭ ሀገር በተለይ የአሜሪካ መገናኛ ብዙኃን አይሳተፉበትም፣ አልጀዚራ አይሳተፉበትም፣ ዘገባዎችን መዘገብ አይፈቀድላቸውም እያሉ ነው አይፈቀድላቸውም ስለማይፈቀድላቸው፣ የሚገኘው መረጃ ከሰው ነው። ሰው የሚናገረው ደግሞ እንደሚታወቀው በጎንደር ያለው ህዝብ በተከታታይ ላለፉት ሁለት ወራት እየታገለ መሆኑ ይታወቃል። የገበያው የታወቀው ከመርካቶ ገበያ ውጪ ከፍተኛ ገበያ ነው ተብሎ እኔ ወጣት በነበርኩበት ትምህርት ቤትን በሄድኩበት ጊዜ ይሄ ገበያ በጣም ከፍተኛ ገበያ ነበር። እርስዎ በአካባቢው ነበሩ፣ ያውቁታል። አዎ፣ እዚያ ነው ሁለተኛ ደረጃ ትምህርት ቤት የሄድኩት። ጎንደር ነው በጣም የታወቀ ነው። የገጠሩ ህዝብ ወደ ከተማ ይመጣል። ከተማው የሚሸምተው እቃ የሚሸምተው ከዚያ ነው። እንደ አጋጣሚ ሆኖ ብዙዎቹን ሱቆች ያካሄዱት የነበሩ ደግሞ የእስልምና ሃይማኖት ተከታዮች ወንድሞቻችንና፣ እህቶቻችን፣ ጎረቤቶቻችን፣ ዘመዶቻችን ናቸው። እና ይሄ ገበያ የታወቀ ገበያ ነው፣ የኢኮኖሚ አውታር ነው። ገበያ የሌለው ህብረተሰብ እንዴት ብሎ እንደሚኖርም ለማሰብ በጣም ያስቸግራል። ስለዚህ ይህ ገበያ ተቃጥሏል። ማን አቃጥሎ የሚለው ሊያከራክር ይችል ይሆናል። ነገር ግን ማን ያቃጠለው የሚለውን ኪሪንቶም ሲቃጠል ማን አቃጠለው እያልን ልንኖር አንችልም። ግን መቃጠሉ ሀቅ ከሆነ ይህ አደጋ አለው የለውም የሚለው ነው። ወጣቶች እየታፈኑ የሚሄዱበት የማይታወቅ ከሆነ ይህ አደጋ አለው የለውም የሚል ነው። በኮንሶ አንድ ሺ አምስት መቶ ቤቶች ናቸው የተቃጠሉ ማን አቃጠለው የሚለው አይደለም። ይሄም የሚቃጠል ከሆነ መንግስት አለ የለም የሚለውም ራሱ አጠያያቂ ይሆናል አይደለም። ስለዚህ እነዚህ ሁሉ በድምራቸው አደጋ ያሳያሉ የሚል ነው። ዶክተር አክሎግ በርካታ ጥያቄዎች ተፈጽሟል ያሏችኋቸውን ሁኔታዎች የዘረዘረ ጽሁፍ ነው። ቀደም ብለን ደጋግመን ያነሳ ነው። ይህ ለውጭ ጉዳይ ሚኒስትር ጆን ኬሪ ያቀረባችሁት በአንዱ መረጃችሁ፣ ግዙፉን የውጭ እርዳታ፣ አለም አቀፍ እርዳታ ከምታገኝ አገር አንዷ መሆኗን ኢትዮጵያን ገልጻችሁ ባለፈው ሩብ ምዕተ ዓመት ውስጥ ከአርባ ቢሊዮን ዶላር በላይ ያገኘችው እርዳታ በአገሪቱ ያለውን ስር የሰደደ ድህነት ለመቅረፍ ያደረገው የለም ስትሉ ትጠይቃላችሁ። እርዳታ ብቻውን ያደረገው ነገር የለምና አምስት መቶ ዶላር በነብስ ወከፍ ገቢ ያለበት አገር ሁኔታውን የለወጠ አይደለም። ይሄ እርዳታ አሁን ደግሞ ያለው ይልቁንም ለጥፋት እየረዳ ነው የሚል መንፈስ ያለው ሀሳብ ነው በጽሁፋቸው የሰፈረው እና በኢትዮጵያ ያለው ቀደም ብለው የዘረዘሩት ሁኔታ እንዲለወጥ በምን መልኩ ወደ ተሻለ አዝማሚያ ይሄ አሁን ያለው ሁኔታ እንዲለወጥ ተስፋ ታደርጋላችሁ? በጣም ጥሩ ጥያቄ ነው። አንደኛ እኔ የእድገት ተማሪ ነኝ የእድገትም አስተማሪ ነኝ። ፕሮፌሰር ሁኜ አስተምሬ ያለሁ የፖለቲካ ኢኮኖሚ ነው ዋናው ትኩረቴ። በሌሎች አገሮች እንደሚታየው ሁሉ በኢትዮጵያም የእድገት ዋና መሰረት ሕዝብን ማዕከል ያደረገ እድገት ነው። ዘላቂነት የሚኖረው ተሳትፎ ሲኖር ነው፣ ድምፅ ሲኖር ነው፣ አግባብ ባለው መልክ ሚዛናዊ የሆነ የእድገት ውጤት ስርጭት ሲኖር ነው። በኢትዮጵያ ይሄ አይታይም። ቢታይ ኖሮ ብዙ ወገኖቻችን በየቀኑ ወደ ውጭ ሀገር አይሰደዱም ነበር። በተለይ ወጣቶች የስራ እድል ይገኝ ነበር። የአቅርቦትና የፍላጎት ሁኔታ ይግባቡ ነበር። አልተግባቡም። ስለዚህ ህዝብን ማዕከል ማድረግ አለበት የሚል እምነት ነው በበኩል ያለኝ። ብዙዎች ኢትዮጵያውያን ምሁራንና ትችት የሚያቀርቡት ሁሉ የሚናገሩት ይሄ ነው እና ይሄን ለማድረግ ደግሞ አንድ አይነት ሁሉንም የሚያሳትፍ የፖለቲካ ስርዓት ያስፈልጋል። አንድ ፓርቲ ሀያ አምስት ዓመት ከገዛ በኋላ ራሱን እኮ መጠየቅ አለበት። ለምንድን ነው ህዝብ የሚነሳው? ለምንድን ነው ወጣት የሚሞተው? ለምንድን ነው የምንገለው? ለምንድን ነው የምናሳድደው? ለምንድን ነው የሚሰደደው የሚሉት ሁሉ እነዚህ ጥያቄዎች ከፊታችን የተደቀኑ ናቸው። ሰው በአገሩ ተከብሮ ሰብዕነቱ ተቀብሎ የህግ የበላይነት ኑሮ እንደ ልቡ ለመንቀሳቀስ የሚችልበት ስርዓት መኖር አለበት። ይሄ ስርዓት ማድረግ ያለበት አንደኛ ህዝብን ማዕከል ማድረግ አለበት። ህዝብን ከህዝብ ጋር መታረቅ አለበት። ከህዝብ ጋር ተጣልቷል። ሌሎች የሚያገባቸውን የፖለቲካ ፓርቲዎች ሁሉ ሰብስቦ አንድ አይነት የሽግግር መንግስት መመስረት ያስፈልጋል። ይህ እኮ ነው። ዝም ብለን ዳር ዳሩ ብናየው የትም ልንደርስ አችልም። በእኔ ግምት ዶክተር አክሎግ ቢራራ በትላንትና ዕለት በዚህ በዋሽንግተን ዲሲ የተካሄደው ግዙፍ የኢትዮጵያውያን ሰላማዊ ሰልፍ ካስተባበሩ ወገኖችና ማህበሮች መካከል አንዱ ለሰጡን ይልቁንም ደግሞ ለዩናይት ስቴትስ የውጭ ጉዳይ ሚኒስትር ባቀረባችሁት ስድስት ገጽ ባለው ጽሁፋችሁ መነሻነት ለሰጡን ማብራሪያ አመሰግናለሁ። እግዜር ይስጥልኝ። በጣም አመሰግናለሁ አቶ አለላ፣ ቪኦኤንም በጣም አመሰግናለሁ። እግዜር ይስጥልኝ። ዶክተር አክሎክ ቢራራን እናመሰግናለን። በድጋሚ አድማጮች በመግቢያችን እንደጠቆም ነው ለቀረቡት ውንጀላዎችና ጥያቄዎች የኢትዮጵያን መንግስት ምላሽ ለማግኘት በዚህ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ጠይቀን ነበር፣ ወይ ደውለን ነበር። በቀጥታ ላይ ኤምባሲው የቀረበ ጥያቄ ያለመኖሩን ጠቅሰው የመንግስቱን አቋም በተመለከተ ወደፊት በሚቀርቡ ፕሮግራሞች ምላሽ ሊሰጡ እንደሚችሉ ገልጸውልናል። በዩናይት ስቴትስ የውጭ ጉዳይ ሚኒስቴር በኩሎም ተመሳሳይ ሙከራዎችን እያደረግን ነው፣ እንደደረሰልን እናቀርባለን። አሁን ሌላ ውይይት ይኖራል። የጸጥታ ኃይሎች ጨዋ በሆነው የኢትዮጵያ ሕዝብ ላይ ይተኩሳሉ፣ ይገድላሉ የሚሉ ተቃዋሚዎች ተጠያቂዎቹም የመንግስት የፖለቲካ መሪዎች እንደሆኑ ይናገራሉ። እንዲህ አይነቱን ጥያቄ የሚያነሱት የነውጥ እንቅስቃሴው በቁጥጥር ስር መዋሉ ያልተመቻቸው ናቸው የሚለው ደግሞ የኢትዮጵያ መንግስት ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ እያነጋገረ ነው። ከአገራዊ የፖለቲካ ድርጅቶችና ተቋማት እስከ አህጉራዊና ዓለም አቀፍ ድርጅቶች የኢትዮጵያ የተቃውሞ እንቅስቃሴና ያስከተለው ጉዳት አሳሳቢ መሆኑን ቀጥሏል። ጉዳዩ አሳሰበን ያሉ የተለያዩ ወገኖች ያወጧቸው መግለጫዎች ያስተላለፏቸው ጥሪዎች በተለይ አንድ ነገር ላይ አተኩረዋል። በተወሰደው እርምጃ በተገደሉ ሰዎች ቁጥር ላይ ድምዳሜ ላይ ከመድረስ የተቆጠበው የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ሁኔታው በአስቸኳይ እንዲጣራ ጥሪ አቅርቧል። ከቀሩት ተቋማትና ድርጅቶች የሚበዙት ግን መንግስት ከመጠን ያለፈ የኃይል እርምጃ መውሰዱን ገልጸዋል። በአገር ውስጥ ከሚንቀሳቀሱ የተቃዋሚ ፓርቲዎች አብዛኛዎቹም ይህንን አቋም ይጋራሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የጸጥታ ኃይሎቹ ያልተመጣጠነ የኃይል እርምጃ ለመውሰዳቸው ጥርጥር የላቸውም። ኦሮሚያ ውስጥ ከፍተኛ በደል እየደረሰ ነው። ኦሮሚያ ብቻም ሳይሆን ኮንሶ ላይ ያለቁት ሰዎች በጣም የሚያሳዝኑ ናቸው። ጸጥታ ኃይሎች ተኩሶ የገደሉት ነው። ይህን ህብረተሰብ ምንም ባልታጠቀው ህብረተሰብ መካከል እንደዚህ ወታደር ልኮ ማስገደል ማለት ምን ማለት ነው? አገራችን የሚያሳየው ምንድነው? በወታደራዊ ኃይል አገዛዝ እንጂ ሰላማዊ በሆነ ሁኔታ ላይ አይደለም ያለ ነው። መንግስት አለ ብለን የምንደመድመው በሰላማዊ መንገድ ሰላም በሆነ ሁኔታ ህዝብ የሚኖርበት በሰላም ወጥቶ የሚገባበት አገር ስኖር ነው። ይሄ በሌለበት ሁኔታ ላይ ነው አሁን ያለውና የጸጥታ ኃይሉ የሚወስደው እርምጃ በጣም የከፋ የመረረ ህዝብን በጣም የሚያስደነግጥ፣ አለሜን የሚያስደምም ነው በጠቅላላ እየተካሄደ ያለውና ስለዚህ ምንም ወታደሩ በጠቅላላው የሚወስደው እርምጃ ዘግናኝ ነው። ያገኙትን ይደበድባሉ፣ እንዳይባብ ባብ ይቀጠቅጣሉ። አንድ ትልቅ ሰውን እንደገና በዱላ ደብድቡ እንዳይ ባብ ከተኛ በኋላ እዛ ላይ መምታት ምን ማለት ነው? ኢሰብዓዊ የሆነ ሁኔታው ሁሉ እየተፈጸመ ነው። የጸጥታ ኃይሎች የሚተኩሱት ጨዋነቱ በተመሰከረለት ህዝብ ላይ ነው የሚሉት ደግሞ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ናቸው። በህዝብ ላይ መተኮስን የግድ የሚል ምንም አይነት ሁኔታ እንዳልነበረም ይናገራሉ። በጣም እርግጠኛ ሆኜ ነው የምነግርህ፣ አልነበረም። አንድ ሌላውን ተው ደግሞ ጥሩ እነሱ በሚሉትም እኔ ልመንልህና ሄድ ስጋት የሆነ ነገር ቢፈጠርና ንብረት ውድመት ተደረሰ ቢባል ሰውን ያህል ክቡር ነገር ንብረት ጋር እኩል ታያለህ እንዴ? በሰው ላይ እኮ ነው የምትተኩሰው እኮ ሰው እኮ ነው እየገደልክ ያለው። ንብረት ወደ መብለ ትተኩሳለህ። እንዲ ሰላማዊ የሆኑ አድማ መበተኛ ሂደቶችን ነው መጠቀም ያለብህ። ውሃ መርጨትም ብያለሁ ይሄ አስለቃሽ ጋዝ መጠቀም ብያለሁ ሌላ ሌላ እና ጥይት መተኮስን ምን አመጣው ነው እኛ የጸጥታ ኃይሎቹ ህይወት ራሱ አደጋ ላይ ነበር ይላሉ የመንግስት ባለሥልጣናት እራሳቸውን ለአደጋ እያጋለጡ ከታጠቁ ሰልፈኞች ጋር ነው የተጋፈጡት ይላሉ እንግዲህ መንግስት የራሱን ድፌንድ ለማድረግ ነው ይሄ ከሆነ አሁን እኔ የለም አይደለም ብልህም መንግስት ነው ቢል እንግዲህ ወኔ ካለው መንግስት በገለልተኛ አካል እንዳጣራ እስኪ ይፍቀድ በቃ በገለልተኛ አካል ይጣራ እኛም ስተት ካለን ስህተታችንን አድሚት እናደርጋለን መንግስትም ስጠት ካለ ውስጥ የምንቀበል ይህን ካለ እውነት ወኔ ካለ በገለልተኛ ካል ይጣራል። ዞሮ ዞሮ ግን ሙሉ በሙሉ አሁን ላለው መተራመስ፣ አሁን ላለው ግድያ፣ አሁን ላለው የህዝብ ሮሮ፣ አሁን ላለው የህዝብ ለቅሶ፣ አሁን ላለው የህዝብ ዋይታ ተጠያቂ ስርአቱ ነው፣ የፖለቲካ መሪዎች። የኢትዮጵያ መንግስት እንደዚህ አይነት አስተያየቶችን አይቀበልም። በመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት የጸጥታ ኃይሎቹ በህዝብ ላይ የሚደርሰው አደጋ እየከፋ እንዳይሄድ አድርገዋል። አንዳንድ የነበሩ ነውጦች አሉ። በሰላማዊ ሰልፍ ሰበብ የነበሩ እንቅስቃሴዎች አሉ። በዚህ ረገድም እነዚህ እንቅስቃሴዎች ከቁጥጥር እንዳይወጡ፣ በሰው ህይወት ላይ የሚደርሰው አደጋ እየከፋ እንዳይሄድ፣ የንብረት ውድመት እንዳይከሰት፣ አጠቃላይ የህብረተሰቡ ሰላም እንዳይናጋ በሚደረጉት እንቅስቃሴዎች ውስጥ ይህን ከማረጋጋት የህዝቡን ሰላም ከማስጠበቅ አኳያ ከፍተኛ ሚና ነው የነበራቸው ና በዚህ ረገድ ይህንን በቁጥጥር ስር ለማዋል በራሳቸው ባደረጉት እንቅስቃሴ ይህ ያልተመቻቸው ኃይሎች በትክክል አሉ፣ በግላጭ አሉ። ይህንን ቁጥጥር ስር ከማዋል አኳያ እንዲረጋጋ የማይፈልጉ ኃይሎች አሉ። በዘላቂነት እርስ በርስ እንድንናከስ፣ እርስ በርስ እንድንናቆር፣ የማያባራ ብጥብጥ ውስጥ እንድንገባ የሚፈልጉ ኃይሎች ይሄ ሰላምና መረጋጋት እንዲመጣ አይፈልጉም ና በዚህ ረገድ የጸጥታ ኃይሉ ላይ የሚያነሷቸው አንዳንድ ጥያቄዎች አሉ። የተቃዋሚ ድርጅቶች ከእንደዚህ አይነቱ ሁኔታ ፖለቲካዊ ትርፍ ለማግኘት ይሯሯጣሉ ሲሉም አቶ መሐመድ የሆነ እጅላሉ። ይሄ ፖለቲካ ትርፍ የሚገኝበት ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የዜጎች ጉዳይ ነው፣ የሰላም ጉዳይ ነው። በተለያዩ አካባቢዎች ላይ የተፈጠሩ ግጭቶች የማርገብ የማረጋጋት ከህብረተሰቡ ጋር ተነጋግሮ ችግሮችን የመፍታት በችግሮቹ ዙሪያ የጋራ መግባባት የመድረስ ህብረተሰቡ የመፍትሄው አካል ሆኖ ከመንግስት ጋር የመስራት ጉዳይ፣ ዲሞክራሲውን የማስቀጠል ጉዳይ፣ ሰላሙን አስተማማኝ የማድረግ ጉዳይ ነው የሚሆነው እንጂ በዚች አጋጣሚ የተወሰነች የፖለቲካ ትርፍ አገኛለሁ ብሎ የመንቀሳቀስ ጉዳይ አይደለም። እናም መንግስት ስለ ጉዳዩ የሚሰጠው መረጃ የሚጠቅሰው ማሳያ በፖለቲካ ድርጅቶች በኩል ካለው የተለየ ነው። የጸጥታ ኃይሎች በዚህ ግጭት ወቅት ያሳዩት ትዕግስት ከፍተኛ መሆኑን የገለጹት ጠቅላይ ሚኒስትር ኃይለማርያም ደሳለኝ ትናንት የሰማሁት በማለት ምሳሌም ጠቅሰው ነበር። አንድ ምሳሌ ትናንት የሰማሁት ነበር። አንድ ወጣት በጣም ገንፍሎ መጥቶ መሳሪያ የተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፍ ያለሁ መሳሪያ ይዤ ያለው ግን አልመታም። ከዛ አጠገቡ ያሉ ሕዝቦች ናቸው ያንን ልጅ ወስደው ገርፎ የላኩት። በተመሳሳይ አገላለጽ የሰማሁት ሲሉ ጠቅላይ ሚኒስትሩ ካነሱት ተቃራኒ የሆነ ምሳሌ የጠቀሱት ደግሞ የቀድሞ የኢትዮጵያ ፕሬዝዳንት እና በኋላም የተቃዋሚ መሪ ዶክተር ነጋሶ ጊዳዳ ናቸው። ከደንብ ዶሎ አንድ ወሬ የሰማሁት አርብ ማታ ሶስት ልጆች ቁጭ ብለዋል፣ አስራአምስት አስራ ስድስት ልጆች እና ወታደር ነው እዛ አካባቢውን የሚቆጣጠረው እና ወታደሮችን ሲያዩ ይሸሻል አንዱ ሲሻጭ ይተኮስበትና ይገደላል። ብማታ እነዚህን አይነት ሁኔታዎች ስታይ የሰው ነፍስ የሰው ዋጋ ምንድን ነው? በዚህ ሀገር እንደዚህ የሚሆን ከሆነ ደረሱ የተባሉ ጉዳቶችን በተመለከተ በተቃዋሚዎች የሚሰጠው መረጃ ከመንግስት ከሚሰጠው ምላሽ የተለየ ነው። እንዴት ይጣራ፣ በማን ይጣራ በሚለውም አይስማሙም። በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ይህ በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላቸው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። በዚምባብዌ የምግብ እርዳታው ለሕዝብ የሚከፋፈለው ከፖለቲካ ጋር ተያይዞ መሆኑን የሀገሪቱ የሰብአዊ መብቶች ኮሚሽን የደረሰበት ምርመራ አጋልጧል። ይህም የዩናይትድ ስቴትስን መንግሥትና ሸሪኮቻችንን አስደስቷል ስል ይጀምራል የዕለቱ የቪኦኤ ርዕስ አንቀጽ። ለዚምባብዌ ከፍተኛውን የሰብአዊ እርዳታ መዋጮ የሚለግሰው ዩኤስኤአይዲ ማለት የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ዩናይትድ ስቴትስ ለዚምባብዌ የምትሰጠው የምግብ እርዳታ በትክክል ለሚያስፈልጋቸው ወገኖች መድረሱን ማረጋገጥ የሚችልበት ሁነኛ ዘዴ ያለው። በዚምባብዌ የሰብአዊ መብቶች ኮሚሽን የቀረበው ሪፖርት ምንም እንኳ ከዩኤስኤአይዲ በሚሰጠው ሰብአዊ እርዳታ ላይ ቅሬታ ባያቀርብም ለሕዝቡ የምንለግሰው የእህል እርዳታ ከማንኛውም ፖለቲካ ተጽዕኖ የጸዳ መሆኑን ለማረጋገጥ ጥረታችንን በእጥፍ እናሳድጋለን ይልና የቪዮየርስ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ መንግሥት በዚምባብዌ ኤልኒኞ ባስከተለው ድርቅ ለተጎዱ ዜጎች አስቸኳይ የምግብ ዋስትና ለማድረስና ወደፊትም ለሚከሰት ድርቅ አስተማማኝ ምላሽ መስጠት የሚያስችል አሰራር ለመገንባት ሲባል ካለፈው ሰኔ ወዲህ ብቻ 117 ሚሊዮን ዶላር አዋጥቷል። አብላጫው የዩኤስኤአይዲ የምግብ እርዳታ የሚተላለፈውም በዓለም የምግብ ፕሮግራም ደብሉ ኤፍፒ ሲሆን ድርጅቱ በየትኛውም በሪፖርቱ በተጠቀሱ አውራጃዎች ውስጥ አይንቀሳቀስም። የቪኦኤ እርሳን ቀጽ በመቀጠልም ዩኤስኤ አይዲ ወርልድ ቪዥን ተግባራዊ ባደረገው መሠረት የምግቡን እርዳታ ቢኬታ አካባቢ ሰጥቷል ብሏል። ኤንሹር በተባለው የምግብ ዋስትና እንቅስቃሴ መሠረትም ስርጭቱንና ክፍፍሉን አስመልክቶ የሚቀርቡለትን ሪፖርቶች ለመመርመርና ስርቆትና ሙስና መካሄዱን ማጣራት ይቻላል። በዚሁ መሠረት ሠራተኞቹ በተሰማሩባቸው አካባቢዎች ምንም ዐይነት የእርዳታ እህል ወደ ሌላ አቅጣጫ ስለ መዞሩና አላስፈላጊ ተጽዕኖ ስለመድረሱ የደረሰው ሪፖርት የለም። የዩናይትድ ስቴትስ መንግሥት የምግብ እርዳታውን ድህንነት ለማስጠበቅ ብዙ ዘዴዎችን ይጠቀማል። የምንለግሳቸው የምግብ ዐይነቶች በከረጢቶቻቸው ላይ የዩናይትድ ስቴትስ ሰንደቅ ዓላማና የዩኤስኤአይዲ አርማ ስለሚደረጉባቸው በቀላሉ መለየት ያስችላል ዩኤስኤአይዲ የምግብ እርዳታውን በሙሉ በዓለም የምግብ ፕሮግራምና ሌሎች መንግሥታዊ ባልሆኑ ድርጅቶች በኩል ነው በቀጥታ ለተጠቃሚዎቹ እንዲደርሱ የሚያደርገው ሌላ ጣልቃ የሚገባ ወገን የለም በዚህ ሂደት ተጠቃሚዎች በግልጽ እንዲታወቁ ይደረጋል የእርዳታው ምግብ አለችግር በቀላሉ መከፋፈሉ ይረጋገጣል ካለ በኋላ እርሳን ቀጹ ሀተታውን ሲያጠቃልል ከሁሉ በላቀ ግን እነዚህ እርምጃዎች የማኅበረሰቡ አባላት ቅሬታ ካላቸው በቀጥታና በሚስጥር ሪፖርት ማድረግ ያስችላቸዋል በሁሉም የምግብ ማከፋፈያ ጣቢያዎች የአስተያየት መስጫና እርዳታ መጠየቂያ ሰንዱቆች እንዲሁም የቴሌፎን መስመሮች ተዘጋጅተዋል እንደ ዩኤስኤአይዲ ዩናይትድ ስቴትስ በምትለግሰው የምግብ እርዳታ ላይ የሚካሄድ የፖለቲካ ተጽዕኖ ካለ በሚደርሰን ሪፖርት ላይ ማጣራት የማድረግ ኃላፊነታችንን እንወጣለን። የምግብ እርዳታው በትክክል ለተጠቃሚ ወገን መድረሱን እናረጋግጣለን ብሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት ከምሽቱ ሳት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚ ላይ አበቃ። ያስተናገልናችሁ አሉላ ከበደና አዲሱ አበበ ነን። አቀናባሪያችን ብርሃን ኃይሉ የስርጭት መሀንዲሱ ደግሞ ጆግል። በዚሁ እንሰናበታለን ደና